ትንቢተ ኢሳይያስ ምዕራፍ አስራ አምስት ስለ ሞዓብ የተነገረ ሸክም። የሞዓብ ኤር በሌሊት ፈርሶ ጠፋ፣ ቂር የሚባልም የሞዓብ ምሽግ በሌሊት ፈርሶ ጠፋ። ወደ ባይት፣ ወደ ዲቦንም ወደ ኮረብታ መስገጃዎችም ለልቅሶ ወጥተዋል። ሞዓብ በናባውና በሜድባ ላይ ታለቅሳለች። ራሳቸው ሁሉ ተነጭተዋል፣ ጢማቸውም ሁሉ ተላጭቶአል። በየመንገዳቸውም በማቅ ታጥቀዋል። በየሰገነቶቻቸውና በየአደባባዮቻቸው እንባ እጅግ እየፈሰሱ ሁሉም አልቅሰዋል። ሐሴቦንና ኤልያሊ ጮኹ፣ ድምፃቸውም እስከ ያሀጽ ድረስ ይሰማል። ስለዚህም የሞዓብ ሰልፈኞች ጮኹ፣ ነፍሷ በውስጧ ተንቀጠቀጠች። ልቤ ስለ ሞዓብ ጮኸ። ከእርሷ የሚሸሹ ወደ ዞአር ወደ ኤግላት ሺሊሺያ ኰበለሉ። በሉሂት አቀበት ላይ እያለቀሱ ይወጣሉ። በሖሮናይምም መንገድ የዋይታ ጩኸት ያነሳሉ። የኔምሬም ውኆች ይደርቃሉ። ሳሩም ደርቋል፣ ለጋውም ጠውልጓል፣ ልምላሜውም ሁሉ የለም። ስለዚህ የሰበሰቡትን ሀብትና መዝገባቸውን ወደ አሃያ ዛፍ ወንዝ ማዶ ይወስዱታል። ጩኸት የሞዓብን ዳርቻ ሁሉ ዞረ፣ ልቅሷም ወደ ኤግላይምና ወደ ብኤርኢሊም ደረሰ። የዲሞንም ውሃ ደም ተሞልታለች። በዲሞንም ላይ ሥቃይን እጨምራለሁ። ከሞዓባውያንም በሚያመልጡ ከምድርም በሚቀሩ ላይ አንበሳን አመጣለሁ።